You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragun Namasakinothalan. Mulu program and date madam at the Michelin Maradat, SBS.com.au slash ዶክተር ከፍ ያለ ዋለነ በከርተን ዩኒቨርሲቲ የህብረተሰብ ጤናና ቴሌቶን ህጻናት ተቋም ተመራማሪ በያዝነው ወርሃ ሜይ ሀያ በፌዴራል የጤና ሚኒስትር ግሬግ ሀንት አማካኝነት የብሔራዊ ጤናና ሕክምና ምርምር ጉባኤን ሶና ዶክተር ግዛቸው በጋራ አንድ ነጥብ 29 ሚሊዮን ወይም በተናጠል 645205 የአውስትራሊያ ዶላርስ አግኝታችኋል። ምርምሩ ማካሄጃ በቅድሚያ በዝግጅት ክፍላቸው ን ስም እንኳን ደስ አለውት ለማለት እንወዳለን። ካሳውን በቅድሚያ እኔም በጣም አመሰግናለሁ። በተለይ በዚህ በኤስቢኤስ ሬዲዮ ላይ እንድቀርብ ስለጠየከኝ እና ቀርቤም ስለ ምርምሬ ገለጻ እንዳደርግ ስለፈቀድክልኝ እጅግ በጣም አመሰግናለሁ። እንኳን ደስ አለህም ስላልከኝ አመሰግናለሁ። ካሳውን መልካም የምርምር ጥናቱ የሚያመለክተው በተለይም በኢትዮጵያና ቻይና ላይ ነው የሚያተኩረው፣ ከሳንባ ነቀርሳ ጋር ተያይዞ ዚህን የጥናት ድጎማ ለማግኘት በምን መልክ ነው ተወዳድረው ድጎማውን ለማግኘት የበቁት ካሳሁን? እንግዲህ በአውስትራሊያ ውስጥ የፌዴራል ገቨርንመንት በየአመቱ እያወዳደረ ወጣትም ሲኒየርም ተመራማሪዎችን ግራንት ይሰጣል የምርምር ግራንት እና በአውስትራሊያ በተለይ በፌዴራል መንግስት የሚሰጡ በዋናነት በጤናው ዘርፍ የሚሰጡ አራት የምርምር ፈንዶች አሉ። ከነዚህም ውስጥ እንደው ለመጥቀስ ያክል አራቱን፣ አንደኛው ኢንቨስቲጌተር ግራንት የሚባል አለ። ሌላው አይዲያ ግራንት የሚባል አለ። ሌላው እንዲሁም ሶስተኛው ክሊኒካል ትሪያል እና ኮርተዲ ግራንት እንዲሁም አራተኛ ሲነርጂ ግራንት የሚባሉ አሉ። እንግዲህ እነዚህ በተናጠልም በቡድንም የሚሰጡ ትልልቅ የግራንት ፈንዶች ናቸው። ከዚህ ውስጥ እኔ እና ዶክተር ግዛቸው ያገኘነው ኢንቨስቲጌተር ግራንት የሚባል ነው። የዚህም ዋናው ዓላማው ወጣት ተመራማሪዎችን እና እንዲሁም ደግሞ ሲኒየር ፕሮፌሰሮችን የሪሰርቻቸውን እና እንዲሁም ሌሎች ተጓዳኝ የደመወዝ ጉዳዮችን የሚሸፍን የአምስት ዓመት ፕሮግራም ነው። ይህ የአምስት ዓመት ግራንት የራሱ የሆኑ መመዘኛዎች አሉት። ይህን ለማግኘት በጣም ውድድር አለው። በእርግጥ እሱም ፕሮሰሱ ወይም ከሶስት ወር እስከ ስድስት ወር ሊፈጅ ይችላል። ዩኒቨርሲቲው በቂ ነው ብሎ ሲያስብ፣ ዩኒቨርሲቲው ራሱ ነው የእኛን ሰሚት የሚያደርግልን። መጀመሪያ በዩኒቨርሲቲው ተመዝኖ ብቃቱ ከተረጋገጠ በኋላ ለፌዴራል ገቨርንመንት ከሚት ይደረጋል ማለት ነው። እና መመዘኛዎቹን ለመጥቀስ ያክል አንዱና በዋነኛነት የሚታየው የግለሰቡ የትራክ ሪከርድ ወይም ደግሞ የግለሰቡ ከዚህ በፊት የሰራቸው ስራዎች ናቸው። ይህም ሰባ በመቶ ፐርሰንት የሚይዝ ነው። ከዚህ ውስጥም የግለሰቡ ከዚህ በፊት ያሳተማቸው ህትመቶች እንደ አንድ መለኪያ ይያዛሉ። ከዚያም በተጨማሪ ደግሞ ግለሰቡ ከዚህ በፊት የሰራቸው ሪሰርቾች በማህበረሰቡ አጠቃላይ በሳይንስ ላይ ምን አይነት ተጽዕኖ አምጥተዋል፣ ምን አይነት ኢምፓክት ፈጥረዋል የሚለውና አጠቃላይ የግለሰቡ የሲቪ አንድ መመዘኛ ሆኖ ሰባ ፐርሰንት የሚይዝ ሲሆን ከዚያ ደግሞ ሰላሳ ፐርሰንቱ ሊሰራ ያሰበው እና የጻፈው የፕሮፖዛል ጽንሰ ሀሳብ ታይቶ ያ ምን አይነት አዲስ ሳይንቲስት እውቀት ሊጨምር ይችላል በሳይንሱ ላይ እንዲሁም ደግሞ ምን አይነት እውቀት የጤናን ችግር ሊያሻሽል የሚችል በደንብ በማህበረሰቡ ውስጥ ያሉ ችግሮችን ሊፈታ ይችላል የሚል ከሰላሳ ፐርሰንት የሚያዝ የምርምሩን አጠቃላይ ሂደት የሚያሳይ ፕሮፖዛል ነው። ስለዚህ እነዚህ ሰላሳና ሰባ ፐርሰንት ከመቶ ታይተው በአምስት ወይም ከዚያ በላይ በሚሆኑ ፕሮፌሰሮች እንዲሁም ደግሞ ተመራማሪዎች ታይቶ እያንዳንዳቸው በግላቸው ራንክ ሰጥተውት ከዚያ በኋላ በሀገሪቱ አጠቃላይ ካሉት ጋር ተወዳድሮ ነው እንግዲህ የሚሰጠው ማለት ነው። ምናልባች እንደው ምን ያክል በዚህ አመት በዚህ ግራንት ላይ ተሳተፉ የሚለውን እንደ መረጃ ያክል የሚያስፈልግ ከሆነ ለመጥቀስ ያክል በአጠቃላይ አንድ ሺ ሰባት መቶ ሰማኒያ ሰዎች በዚህ አመት በዚህ ግራንት ተወዳድረዋል። ከዚያም ውስጥ ሁለት መቶ ሰላሳ ሰባቱ ናቸው የዚህ ግራንት አሸናፊ የሆኑት ይህም ማለት መቶኛ ሲሰላ አስራ ሶስት ነጥብ ሶስት ፐርሰንት ማለት ነው ስለዚህ ይህ በየአመቱ ያለ ግራንት ነው እና በተለይ ለሌሎችም እንዲሁም ከኢትዮጵያ የመጡ ብዙ ወጣት ተመራማሪዎች አሉ ለእነሱ ተጨማሪ ጉልበት ይሆናል ብዬ አስባለሁ ካሳሁን የሳምባ ነቀርሳ ህመም በኢትዮጵያና በቻይና በአሁኑ ወቅት መጠነ ስፋቱ ምን ያህል ነው ይህንንስ ለመክላት ምን አይነት ጥረቶች እየተደረጉ ይገኛሉ በሁለቱ ሀገራት ንጽጽሮች አኳያ መልካም ካሳሁን፣ እንግዲህ የኔ የፒኤችዲ የምርምር ውጤትም የሚያሳየው ፋይንዲንግ አለ። ፒኤችዲንም ወይም ዶክትሬት ዲግሪን የሰራው ቻይና እና ኢትዮጵያ ላይ ነበረ። እንግዲህ እነዚህ አገሮች የቱበርክሎሲስ ወይም ደግሞ የሳንባ ነቀርሳ ብለን የምንጠራው ነው በጣም ከተጎዱ አገሮች ሁለቱ አገሮች ናቸው። እንደው ምናልባት ለአድማጮቻችን ግንዛቤ ይሆን ዘንድ ትንሽ መረጃ ለማስጠት ወይም ደግሞ ስለ ሳንባ ነቀርሳ ምንነት፣ አስፈላጊነት እና ለምን ጥናቱ በዚህ ላይ የኔ እንዳተኮረ ተጨማሪ መረጃ ለመስጠት ያክል የሳንባ ነቀርሳ እንግዲህ የድሮ ከሚባሉ በሽታዎች ውስጥ አንዱ ነው። ይህም በድሮ ጊዜ አመን ምን እየተባለ ብዙ ሰዎችን ይገል የነበረ በሽታ ነው። ከጊዜ በኋላ ይህ በሽታ መድኃኒት ተገንቶለት በብዙ አገሮች መጠኑ ቀንሷል። በተለይ በአውሮፓ በሁለተኛው እና በአንደኛው ዓለም ጦርነት ጊዜ ገዳይ ከሚባሉት ቁጥር አንድ በሽታዎች ውስጥ ነበር። አሁን ግን በተለያየ የማህበረሰብ እና የመንግስት ጥረት በሽታው ቀንሶ ምንም አይነት ተጽዕኖ ሊፈጥር አልቻለም። በአሁኑ ሰዓት ግን በሌሎች ሀገሮች፣ በተለይ እንደ አፍሪካ እና እንደ ሳውዝ ኤዥያ ሀገሮች በጣም በመጠኑ ተስፋፍቶ ብዙ ሰዎችን እየገደለ ይገኛል። በየአመቱ ካሳሁን አንድ ነጥብ አምስት ሚሊዮን ሰዎች በዚህ በሽታ ይሞታሉ፣ አጠቃላይ በዓለም ላይ ይህም ማለት እንግዲህ ትልቅ ቁጥር ነው። በተላላፊ በሽታዎች ከሚሞቱ ሰዎች የመጀመሪያውን ቀዳሚውን ይዞ ይገኛል። ከዚህ በፊት ለረጅም ጊዜ ኤች አይ ቪ ነበር እንደዚህ አይነት ገዳይ ሆኖ የቀረው አሁን ግን ኤች አይ ቪን እንኳ በማለት ቲቪ የሚባለው በሽታ ብዙ ሰዎችን እያጠቃ ይገኛል እና ስርጭቱን ስናይ፣ አንተ ወደ ጠየቀኝ ጥያቄ ስንመለስ በዓለም ላይ ሰላሳ አገሮች በከፍተኛ ሁኔታ የተጠቁ ተብሎ በዓለም የጤና ድርጅት የተለዩ አገሮች አሉ። ከነዚህም ውስጥ በቁጥር አንድ ኢንዲያ፣ ከዚያ ቻይና፣ ከዚያ ኢንዶኔዥያ ናቸው በዓለም አቀፍ ደረጃ ስናያቸው። አፍሪካ ስንመጣ ደግሞ ናይጄሪያ፣ ሳውዝ አፍሪካ እና ኢትዮጵያ ናት። ስለዚህ ኢትዮጵያ በአፍሪካ በዚህ በሽታ ቁጥር በጣም ከተጠቁ ሀገሮች አንዷ ነች። ቻይናም እንዲሁ በአለም በቁጥር ከተጠቁ አገሮች አንዷ ናት እና ይህ በሽታ በእነዚህ በሁለቱ ሀገራት በብዛት ተሰራጭቶ የሚገኝ ነው። የሁለቱን እንዲሁ ስናይ የዓለምን አስር በመቶ የበሽታውን በርደን ወይም ደግሞ የበሽታውን ቁጥር ይዘው እናገኛቸዋለን እና እነዚህ ሀገር ላይ ኢንቨስት ማድረግ ምናልባችም አስር በመቶ የሚሆነውን የዓለማችን የቲቪ በሽታ መቆጣጠር ማለት ነው። ቲቪ እንግዲህ በትንፋሽ የሚተላለፍ በሽታ ከመሆኑ አንጻር በአንድ ሀገር ላይ ብቻ ተገድቦ የሚቀር ስላልሆነ ሁሉም ሀገራት በጋራ እየሰሩበት ያለው ሁኔታ ነው ያለ። ካሳው ይህንን በሽታ ከኢትዮጵያ ውስጥ ነቅሎ ለማውጣት በርካታ ጥረቶች ይደረጋሉ። የተለያዩ ሀገራትም ድጎማዎችን ይሰጣሉ። የምርምር ስራዎችም እንደዚሁ ልክ እንደርሶ እየተካሄዱ ነው። ኢትዮጵያ ውስጥ ይህንን ነቀርሳ ለማጥፋት እስካሁን የተደረጉ እርምጃዎች ምን አሉ? ለማጥፋትስ በእርግጥ ይቻላል ወይ? ስኬትና ተግዳሮቶቹ ምን ይመስላሉ? አሁን እንግዲህ ይህን እንዳልከው በኢትዮጵያ በጣም በብዛት የሚገኝ በሽታ ከመሆኑ አንጻር መንግስትም የተለያዩ መንግስታዊ ያልሆኑ ተቋማትን በመስራት ላይ ይገኛሉ። እንግዲህ የዓለም የመንግስታት ህብረት ይህን በሽታ ለማጥፋት እንዲሁም ደግሞ የዓለም ጤና ጥበቃ ይህን በሽታ ለማጥፋት በሀያ ሰላሳ እቅድ ይዟል። ማጥፋት እንኳ ባይቻል ሞር ኤፒደሚክ እንዳይሆን ትልቅ እቅድ ይዞ እየተንቀሳቀሰ ነው ያለው በሽታውን እንግዲህ ሁሉ ሰው በደንብ በጋራ መስራት ከተቻለ ማጥፋት የሚቻል በሽታ ነው። ምክንያቱም ይህ ቅድም እንዳልኩት በአውሮፓ በጣም ተመናምኖ በትንሽ ደረጃ ነው ያለው፣ እንዲሁም በአውስትራሊያ በጣም ተቆጣጥረውት በቁጥር ትንሽ የሚባል ነው አጠቃላይ ያለው። ስለዚህ የነዚህ ሀገሮችን ተሞክሮ ስናይ እኛም ሀገር ላይ የተለያዩ የማጥፊያ መንገዶችን ብንጠቀም ማጥፋት የሚቻል በሽታ ነው። ካሳሁን መንግስትም እንዲሁም ደግሞ የጤና ጥበቃ ሚኒስቴር የተለያዩ ፕሮግራሞችን ቀርጾ እየሰራ ነው ያለው። በሽታው እንግዲህ መከላከል የሚቻል በሽታ ነው። ብዙ የመከላከያ መንገዶች አሉት፣ እንዲሁም ደግሞ ክትባት አለው ቢሲጂ የሚባል ክትባት። ስለዚህ እሱ ራሱ ይህን በሽታ ለመቀነስ ያግዛል። ከዚህ በተጨማሪ ደግሞ ፕሮፍላክሲስ ወይም ደግሞ የመከላከያ መድኃኒቶችም አሉት ታክሞም የሚድን በሽታ ነው። ስለዚህ እነዚህ እነዚህ የመከላከያ የሕክምና እና ደግሞ የክትባት ፕሮግራሞች አሉ። መንግስት እንግዲህ እነዚህን ለማዳረስ ብዙ ስራዎችን እየሰራ ነው ያለው እና ይህንን ስራ ለመስራት ግን በጣም ውድ ናቸው። በጣም ሁሉም ነገሮች ኤክስፔንሲቦች ናቸው እና ይህን ለማዳረስ በጣም አቅም ያስፈልጋል እና የኔም አንዱ ጥናት የሚ አተኩረው በጣም የተጎዱ ቦታዎችን ለይቶ ማየት እና ከዛ በኋላ በጣም ውጤታማ የሆኑ የመከላከያ መንገዶችን በዛ በተጎዱ ኤሪያዎች ላይ ኢንተርቬንሽን በመውሰድ ከዚያ በኋላ የስርጭቱ መጠን በዛ ቦታና በሌሎች አካባቢዎች ምን ያክል ሊቀንስ እንደሚችል ማጥናት ነው። ይህም እንግዲህ የዚህ የእኔ ጥናት አንዱ አካል ክፍል ሆኖ የጂኦስፓሻል ቴክኖሎጂ ወይም ደግሞ ጂኦግራፊካል ኢንፎርሜሽን ቴክኖሎጂ ተጠቅመን የትኞቹ ኤሪያዎች ላይ ተጠቅተዋል የትኞቹ ኤሪያዎች ላይ አልተጠቁም የሚለውን ከለየም በኋላ የተሻለውን የመከላከያ መንገድ እዛ ላይ እንደ ኢንተርቬንሽን ወስዶ የበሽታውን ስርጭት መቀነስ ነው እና ኢትዮጵያም በእርግጥ ከዚህ በፊት እየተሰራ ነው፣ ግን ከበሽታው መጠነ ሰፊ ወይም ደግሞ ካለው ስርጭት አንጻር መድረስ ያልቻሉባቸው ቦታዎች አሉ። የእኔ ጥናት እንደሚያሳየው ወደ ጋምቤላ አካባቢ፣ ለምሳሌ ወደ ደቡብ አካባቢ፣ እንዲሁም ደግሞ በከተማዎች በሐረር በእንደዚህ አይነት ቦታዎች በጣም በስፋት የሚገኝ በሽታ ሆኖ ነው የሚገኘው። ስለዚህ እነዚህም ቦታዎች ለይቶ ማጥፋት ወደ ሌላ ቦታ እንዳይሄድ ማድረግ ይቻላል እና በመንግስትም በግለሰብም በተቋምም ደረጃ እየተሰራ ያለ አለ ስራ አለ። ይህ ተጠናክሮ ከቀጠለ ይጠፋል የሚል እምነት አለኝ። ካሳሁን እርስ ጥናት የኢትዮጵያ ውስጥና ቻይና ይህንን የሳንባ ነቀርሳ በሽታን ለመክላት አንዱ ዲዛይን ማውጣትና ፈጠራ በታከለበት መልኩ ግብር ላይ ማዋል ነው። ከዚህ አኳያ ጥናቶ የሚጠናቀቅበት ወቅት በአምስት ዓመት ሂደት ጊዜያቶች ውስጥ ምን አይነት ግኝቶች ላይ ለመድረስ ነው ግባችሁ? ከዛ ባሻገር ስ የአውስትሬልያ አስተዋጽኦ ይህንን የሳንባ ነቀርሳ በኢትዮጵያ ውስጥ ከማጥፋቱ አኳያ ምን ያህል ፋይዳ አለው ይላሉ ወይም የጎላ ነው? መልካም። የእኔ ጥናት አራት ዋና ዋና አላማዎች አሉት። የመጀመሪያው አላማ የተሻለውን የመከላከያ መንገድ ለይቶ ማወቅ ነው። ይህም የተለያዩ ሳይንቲፊክ የሆኑ መንገዶችን በመጠቀም ማለት ነው። ከዛም ተጠቂ የሆኑ ቦታዎችን በጂኦ ስፓሻል አናሊሲስ ቴክኒክ ለይቶ ማወቅ ነው። ከዚያ እነሱን ከለየም በኋላ የተሻለውን የኢንተርቬንሽን መንገድ እዚያ ላይ አፕላይ ማድረግ ነው። የዚህንም ውጤታማነት ኮስት ኤፌክቲቭነስ አናሊሲሱን እንሰራለን። ከዛም በኋላ አጠቃላይ ረዥም ጊዜ ውጤቱን እናያለን ማለት ነው። ካሳሁን እና የአውስትራሊያ አስተዋጽኦ በእርግጥ በጣም ትልቅ ነው። ቲቪን ከመቆጣጠር አንጻር በተለይ አውስትራሊያ ብዙ ጊዜ ፈንድ የምታደርገው በዚህ በቅርብ ላሉ አገሮች ነው። ፓስፊክ ሪጂን የሚባሉት ሀገሮች ላይ ማለት ነው። ምናልባት ይህ እንግዲህ በቲቪ ላይ አውስትራሊያ አሁንም ኢንተረስትድ ሆና የእኛን ጥናት ሰፖርት አድርጋለች። ይህም ትልቅ አለም አቀፍ አን አንድነት እንደሚያስፈልገው የሚያሳይ ነው። ምክንያቱም አውስትራሊያ ቅድም እንዳልኩ ካሳውን የተወሰኑ የቲቪ በሽተኞች አሉ። ቁጥራቸው በጣም ትንሽ ቢሆንም ከአለም ጋር ሲወዳደር ግን እነዚያ ዋና ምንጫቸው ማይግራንቶች ናቸው። ከተለያየ ከኤዥያም ከአፍሪካም የሚመጡ ማይግራንት ናቸው ብዙ ጊዜ ለቲቪ እንዲተላለፍ የሚያደርጉት እና በአጠቃላይ ያንን ለማገዝ አውስትራሊያም ብዙ ገዛ እያደረገችበት ያለው ሁኔታ ነው ያለው። ወደ አፍሪካ መሄዱ እና ወደ ኢትዮጵያ መሄዱ ግን በቅድሙ እየተለመደ ያለ ሁኔታ ነው። ይህም ትልቅ በተለይ ወጣት ተመራማሪዎቻችን ሪሰርቻቸውን ወደ ኢትዮጵያ፣ ወደ አፍሪካ ፎከት አድርገው መስራት እንደሚችሉ የሚያሳይ ነው። ይህም ትልቅ አስተዋጽኦ ያመጣል ብዬ አስባለሁ። ብዙ ጊዜ የአፍሪካና የኢትዮጵያ የምርምሮች የሚደገፉት በብዛት ከአውሮፓ ወይም ከአሜሪካ ነበር። አሁን ግን አውስትራሊያም እንደምናየው እንደዚህ አይነት ጥናቶችን እየደገፈች ነው። ካሳሁን ዶክተር ከፍ ያለው አለነ በከርተን ዩኒቨርሲቲ የህብረተሰብ ጤናና ቴሌቶን ህጻናት ምርምር ተቋም ተመራማሪ፣ በድጋሚ እንኳን ደሰሎት ስለ ቃለ ምልልሱ እናመሰግናለን። እኔም እናመሰግናለሁ። ካሳሁን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።